ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ትናንትን የጠበቀን ዛሬንም ደግሞ ታድጎናልና እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ።

በዛሬው ምሽት ክፍለ ጊዜ ጥናታችን እንደ ተለመደው ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን ከምዕራፍ ዐሥራ ሁለት እንቀጥላለን። እግዚአብሔር አምላካችን ታላቅ ነው፣ ዝማሪያለን እነሆኝ

ወዳጆቼ፣ እግዚአብሔር አባታችንና አምላካችን እንደ ሰው ስላልሆነ እኔና እናንተን ደካሞቹን መርጦ በፊቱ እንድናገለግለው ደግሞ አቁሞናል። እግዚአብሔር ለዘላለም እየተመሰገነ ይሁን። ሰው የሰውን ፊት ያያል፣ ሰው የሰውን ቁመና

ወይንም ደግሞ የትምህርት ደረጃን ይመለከት ይሆናል። እግዚአብሔር ግን ብቃታችን ከሆነና በቤቱ እንድናገለግለው ካቆመን ማን ይከለክለናል? እግዚአብሔር ለዘላለም እየተመሰገነ ይሁን። የሚሾም የሚያጸድቅ፣ የሚያወርድ፣ የሚገድል፣ የሚያነሳም ታዳጊ የእስራኤል አምላክ እግዚአብሔር ነው። ስለዚህ በእርሱ ፊት ታምነን እንቀመጣለን። አዎ

ወደ ግራም ወደ ቀኝም ሳንመለከት የልጁን የጌታ የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እያየን እርሱን በማገልገል ከእርሱ ጋር እንራመዳለን፣ እንጓዛለን ቤታችን ጽዮንን ከእጃችን ውስጥ እስክናስገባ ድረስ።

ብዙ ፈተና ሊኖርብን ይችላል ወገኖቼ፣ እግዚአብሔር ደግሞ ድል መንሳትን ይሰጠናልና ደስ ይበለን። እግዚአብሔር ጽዮን በዚህ ዝማሬ ስላገለገለችን ይባርካት እያለን ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር አባታችንና አምላካችን ሆይ ዛሬም አልተወከንም። ድካማችንን እሳት ትመለከት

እኛን አንካሳነታችንን ሳትመለከት በፊትህ ደግሞ እንድንቆም ስለ ረዳኸን እናመሰግንሃለን። አቤቱ ጌታችን ሆይ ምንም እንኳን ስምህን ለመጥራት የበቃን ባንሆንም ከናፍርቶቻችን የረከሱብን እኛን እግዚአብሔር አምላካችን ሆይ በልጅህ በጌታ በኢየሱስ ውስጥ ስለ ተመለከትከንና ይቅር ስላልከን ዛሬም ደግሞ ታምነን በፊትህ ቆመናልና እናመሰግንሃለን። አቤቱ ጌታችን ሆይ

አስተማሪውን መንፈስ ቅዱስ ልከህ ደግሞ እንድታስተምረንና እንድትናገረን ከቃሌም ድንቅንና ታምራትን ማየት እንድንችል የልቦናችንን ዐይኖች አብራ። ይህንን ሁሉ ስለምታደርግ እናመሰግንሃለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም።

ውድ አድማጮቼ፣ ኦሪት ዘጸአት ምዕራፍ ዐሥራ ሁለት የእስራኤል ሃይማኖት ዓመት ጅማሬን እንዲሁም ደግሞ የፋሲካን በዓል ምስረታ በተመለከተ ጠለቅ ያለ ትምህርት ስንመለከት ነበረ። ዛሬም ያንኑ ርዕስ ይዘንላችሁ በዚያው ላይ አብረን በጌታ መንፈስ ቅዱስ አስተማሪነት እንማራለንና መጽሐፍ ቅዱሶቻችሁን እስቲ ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ ዐሥራ ሁለት

ቁጥር ዐሥራ አንድና ዐሥራ ሁለትን ተመልከቱ። ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት

ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅ አገር ከሰውስጥ ከእንስሳ ድረስ በኵርን ሁሉ እገላለሁ። በግብፅ አማልክት ሁሉ ላይም እፈርድባቸዋለሁ። እኔ እግዚአብሔር ነኝ ይላል። ወዳጆቼ ሆይ ወደ ክርስቶስ ስትመጡ ወገባችሁን በእውነት ታጥቃችሁ ከዓለም ለመውጣት መዘጋጀትና ወደ እርሷም ደግሞ ላለመመለስ መወሰን አለባችሁ። አንድ ሰው

ተለውጫለሁ እያለ ነገር ግን በዓለም ውስጥ በኀጢአት ኑሮ ቢቀጥል ይህ ሰው በእውነት ተለውጧል ብዬ እኔ አበባ አላምንም። ይህ ማለት አንድን ክርስቲያን በፍጹም ኃጢአት አይነካውም ማለት ሳይሆን፣ ነገር ግን ኀጢአት የዚያ ክርስቲያን ባሕሪና ገዢ ሊሆን አይችልም ማለት ነው። እኔ በነበርኩበት ከተማ የአልኮል መጠጦችን እየሸጠች የምትተዳደር አንዲት ሴት ከዕለታት አንድ ቀን ጌታ ኢየሱስን እንደ ግል አዳኟ አድርጋ ተቀበለች።

ከዚያም በኋላ አንድ ቀን ጠራችኝና ይህን የአልኮል መጠጦች ንግድ መቀጠል እንደማትፈልግ ነገረችኝ። እንዲህም አለችኝ፣ ጋሻ አበበ እንዲያው መዶሻ ወስደሽ እነዚህን ጠርሙሶች ሁሉ ስበሬያቸው ቢሉኝ እንዲያው እኔ ልሙትሎ እንክትክት አድርጌ እሰባብረዋለው፣ አለችኝ ያላት ንብረት ይህ ብቻ መሆኑን አይቼ በእጇ ያለውን

ከምታጠፋ ይልቁንስ ሸጣ ገንዘቡን እንድታገኝና ከዚያም በኋላ እንድትተው ነገርኳት። ይህቺ ሴት ወገኖቼ፣ ዛሬ በጣም ጠንካራና ትጉ ክርስቲያን ናት። ወዳጄ ሆይ የበጉ ደም በቤትህ መቃኖች ላይ የተቀባ ከሆነ ከግብፅ ትወጣ አለ። ወገብህን በሚገባ ታጥቀ የመሥዋዕቱን በግ በመብላት ከግብፅ ልትወጣና ወደ ተስፋዪቱ አገር ልትሄድ ሁል ጊዜ የተዘጋጀ መሆን አለብህ።

በጣም ታላላቅና ጠቃሚ ናቸው በሚባሉ የግብፃውያን አማልክቶች ላይ እግዚአብሔር የተለያዩ መክሰፍቶችን ሰዷል። አሁን በዚህ የመጨረሻ መክሰፍት የግብፅ አማልክቶች ለመሥዋዕትነት የሚፈልጉትን የበኩር ሁሉ እግዚአብሔር ይወስዳል ማለትም ይገላል። ፈርዖንና የግብፅ አማልክቶች ይህንን የመጨረሻ መክሰፍት በፍጹም ሊቋቋሙት አይችሉም። በቤቶቻቸው ላይ ደም የቀቡትን እስራኤላውያንን ግን መክሰፍቱ ከቶ አይነካቸውም።

ቁጥር አስራ ሦስትን የተመልከቱ።

ደሙን ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ፣ እኔም የግብፅን አገር በመታው ጊዜ መክሰፍቱ ለጥፋት አይመጣባችሁም ይላል። በዚህ ቁጥር እንደምንመለከተው እስራኤላውያን የዳኑት የአብርሃም ዘር ስለሆኑ አይደለም። ግብፃውያንም ለእግዚአብሔር ቢታዘዙ ኖሮ ይድኑ ነበር ብዬ አስባለሁ። የደህንነቱ ምስጢር ያለው በሚቀጥሉ አረፍተ ነገር ውስጥ ነው። እግዚአብሔርም አለ፣ ደሙንም ባየው ጊዜ

ከእናንተ ምን ሆናለሁ? አለ አልፋለሁ፣ ይላችኋል። ማንም ሰው ሊድን የቻለው እየቻለው ማድረግ የሚችለውን የሚሻል ነገር ስላደረገ ወይንም ቅንና ታማኝ ነው ስለተገኘ ወይንም ደግሞ ወገኖቼ መልካም ሰው ስለሆነ አይደለም። እግዚአብሔርም

ደሙንም ባየው ጊዜ ከእናንተ አልፋለው አለ። እስራኤላውያን ደሙ በመቃኖቻቸው እንዳለና እንዳልጠፋ ለማየት በምሽት ወጥተው በመቅበዝበዝ ምትክ በመታመንና በእምነት በቤቶቻቸው አርፎ መቀመጥ ነበረባቸው። የዳኑት ስለተገረዙ ወይም የሃይማኖት ማኅበር አባላት ስለሆኑ ሳይሆን በደሙ ስለተከለሉ ነው። መልአኩ ሲመጣ መስኮቶቻቸውን ከፍተው

እኛ እኮ እስራኤላውያንን ጥሩና መልካም ምግባር ያለን ሰዎች ነን ብለው ለሞት መልአክ መናገር አልተገባቸውም። እግዚአብሔር ያለው ደሙን ባየው ጊዜ ከእናንተ አልፋለው ነው ያለው። ሌላ ተጨማሪ ነገር አያስፈልግም። በዚያን ምሽት የዳኑት እግዚአብሔርን አምኖ ለቃሉ ታዘው ደሙን በመቃኖቻቸው ላይ የቀቡ ሁሉ ናቸው። ሁሉን ነገር ፍጹም በሆነ ሁኔታ ባልረዳም

እግዚአብሔር እንደ ተናገረ አምናለሁ። በመስቀል ላይ ለኀጢአቴ ሲል የፈሰሰው የክርስቶስ ደም ብቻ እንደሚያድን እግዚአብሔር ይናገረኛል። እኔም በዚህ ቃል አምናለሁ። ወገኖቼ፣ እግዚአብሔር ደሙንም ባየው ጊዜ ከእናንተ ምን አደርጋለሁ አለ? አልፋለሁ አላቸው። አዎ፣ ደሙንም ባየው ጊዜ ከእናንተ አልፋለሁ በሚልበት ሰዓት በመቃኖቻቸው ላይ የተቀባው ደም ልዩ የሆነ የአስማት ወይም የጥንቆላ ኀይል አለው ማለት አይደለም።

በመጽሐፍ ቅዱስ ውስጥ ከመጀመሪያ ጀምሮ እስከ መጨረሻው ድረስ የተጠቀሰ አንድ ሕግ አለ። እርሱም ደም ሳይፈስ ሥርዓት የለም የሚል ነው። እግዚአብሔር ኀጢአትን እያየ በጭፍን ወይም በግድ የለሽነት አያልፍም። የእግዚአብሔር ቃል በግልጽ ኀጢአት የምትሠራ ነፍስ እርሷ ትሞታለች ይላል። የኀጢአት ዋጋ ሞት በሁላችን ላይ አለ፣ ነገር ግን

እግዚአብሔር ማሪና ይቅርባይ ስለ ሆነ ጻዲቁ ኢየሱስ የእኛን የበደለኞችን ፍርድ ተቀበለ። እስከ ክርስቶስ ድረስ ብዙ ጠቦቶች ለኀጢአት መሥዋዕትነት ታርደዋል። ኢየሱስ ክርስቶስ ግን ለአንዴና ለመጨረሻ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ ነው ተባለ። ዮሐንስ አንድ ቁጥር ሃያ ዘጠኝን ይመለከቷል። ኢየሱስ ክርስቶስን ከተቀበልን በኀጢአታችን ምክንያት ከሚገባን ፍርድ ድደናል ማለት ነው። በዚያች ሌሊት

በግብፅ አገር ደሙ ባልተረጨበት ቤት ሁሉ ማለትም በዚህ ደም ባልተጠበቀ ቤት ሁሉ የበኩር የሆነው ሁሉ በሞት መክሰፍት ሞተዋል ወይም ተመትተዋል። ደሙ በመቃኖቹና በጉበኖቹ ላይ በመቀባቱ የሞት መክሰፍት እንደማይነካቸው እስራኤላውያን ማመን ነበረባቸው። እንደዚያው የኢየሱስ ክርስቶስ ደም ለእኛ የሚሠራው በእምነት ስንቀበለው እንደሆነ ከዚህ ክፍል በትክክል ማረጋገጥ ይቻላል።

አሁን የፋሲካ በዓል ይጀምራል። በዘሌዋውያን መጽሐፍ ውስጥ ለፋሲካና ለቂጣ በዓላት አከባበር ዝርዝር መመሪያዎች ተሰጥተዋል። እነዚህ ሁለቱ በዓላት የተያያዙና በመከታተል የሚከበሩ ናቸው። እነዚህን ደግሞ ከዘጸአት ምዕራፍ ዐሥራ ሁለት ከቁጥር ዐሥራ አራት እስከ ዐሥራ ስድስት ስለ ፋሲካ በዓል አከባበር የሚናገረውን መመልከት ትችላላችሁ። ከቁጥር ዐሥራ አራት እስከ ዐሥራ ስድስት

ይህ ክፍል ስለ በዓሉ አከባበር የተሰጠው መመሪያ ከሞት መልአክ ማለፍና ከእስራኤላውያን ደህንነት ጋር እጅግም የተቆራኘ አይደለም። ይህ በዓል የቤተሰብ አባላት በቤተሰብ ውስጥ ኅብረታቸውን የሚገልጹበት በዓል ነው። የእግዚአብሔር ትእዛዝ ስለሆነ በዓሉን ማክበር አለባቸው። በዓሉን ማክበሩ እንደ ግዳጅ ብቻ የሚያዩት ሳይሆን ትልቅ ዕድልም ነው። ከእርስ በርሳቸው ጋር ኅብረት ቢኖራቸው ከእግዚአብሔርም ጋር ኅብረት ይኖራቸዋል። ቁጥር 17ን ተመልከቱ።

እስራኤላውያን ከግብፅ ከወጡ በኋላ ይህንን እርሾ የሌለበትን እንጀራ በምድረ በዳ ጉዞ ወቅት ለሰባት ቀናት በተከታታይ በልተዋል። ይህ እንጀራ እርሾ የማይገባበት መሆኑን ግን አስታውሱ ወገኖች። እርሾ ያለበትን እንጀራ የሚበሉ ከእስራኤል ማኅበር ተለይተው ይጠፋሉ። ቁጥር 19ና 20ንም እንዲሁ ተመልከቱ። በዚህ ክፍል ውስጥ እርሾ የሚል ቃል ተጠቅሶም እናገኛለን። እርሾ የሚለው ቃል

ከቁጥር 14 እስከ ባሉት ቁጥሮች ውስጥ ስምንት ጊዜ ተጠቅሶ እናገኛለን። በመጽሐፍ ቅዱስ ውስጥ በብዙ ስፍራ እርሾ የክፋትና የአመፅ ምሳሌ ሆኖ እናገኘዋለን። በማቴዎስ ምዕራፍ 13 ቁጥር 33 እስኪቦካ ድረስ ሴት ወስዳ በሦስት መስፈሪያ ዱቄት የሸሸገችው እርሾ ምሳሌ ተጠቅሷል። ያ እርሾ የወንጌል ሳይሆን የክፋት ምልክት ነው ወገኖቼ። ሦስት መስፈሪያ ዱቄት ደግሞ የእግዚአብሔርን ቃል ያመለክታል። ልብ በሉ።

ማቴዎስ ወንጌል ምዕራፍ 13 ቁጥር 33 የተጠቀሰው እርሾ

የወንጌል ሳይሆን የክፋት ምልክት ነው። ሦስት መስፈሪያ ዱቄቱ ደግሞ የእግዚአብሔርን ቃል ያመለክታል። በዛሬው ዘመን ብዙ ሰዎች እርሾን በእግዚአብሔር ቃል ውስጥ ሲደባልቁና ሲያስተምሩ ማየት የተለመደ ነገር ሆኗል። የተለያዩ ቡድኖች መጽሐፍ ቅዱስን እየተጠቀሙ በውስጡ ግን የስህተት ትምህርቶችን ይደባልቃሉ። የእስራኤል ልጆች ከቤታቸውና ከሕይወታቸው ይህንን እርሾ እንዲያስወግዱ ነበር እየተነገራቸው።

ጌታችን ኢየሱስ ክርስቶስ የዚህን እርሾ ጉዳይ በማቴዎስ ወንጌል ምዕራፍ 16 ቁጥር ስድስት እንዲህ በማለት ግልጽ አድርጓል። ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው ይላል። በመቀጠልም በቁጥር 11 እንዲህ በማለት ይቀጥላል። ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኳችሁ እንዴት አታስተውሉምን? ይላል።

በመጀመሪያ ደቀ መዛሙርቱ ይህንን ሲሰሙ ጌታ ኢየሱስ ክርስቶስ ስለ እንጀራ እየተናገረ መስሏቸው ነበረ። በኋላ ግን ክፉ ስለ ሆነው ስለ ፈሪሳውያን ትምህርት እየተናገረ እንደሆነ አስተዋሉም። በእርግጥ እርሾ ያልገባበት እንጀራ ለመብላት ጣፋጭ አይደለም። በዛሬው ጊዜ ብዙ ሰዎች ጠንከር ያለ የመጽሐፍ ቅዱስ ጥናት፣ ንጹሕና ያልተቀየጠውን የእግዚአብሔርን ቃል አይወዱም። ብዙ ሰዎች ወደ ቤተ ክርስቲያን መሄድ የሚፈልጉት ከሌሎች ጋር ለመገናኘት

ሙዚቃ ለመስማት የሚያነቃቃቸውን ቃል ብቻ ለመስማት እንጂ የእግዚአብሔርን ቃል ሊሰሙና ሊቀበሉ ሊያደምጡ በልባቸውም ውስጥ ሊያኖሩ አይደለም። እገሌ እንዴት ሰበከ? ትምህርቱ እኮ ቀዝቃዛ ነው፣ ፈዛዛ ነው እያሉ ይህንና ያንን የመሳሰሉትን ብዙ ነገሮችን ሲናገሩ እንሰማቸዋለን። አንድ ጊዜ በቂጣ በዓል ወቅት

በእስራኤል አገር ውስጥ ነበርኩ አሉ ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊም፣ በዚያን ምሽት አሉ፣ በዚያን ምሽት እርሾ ያልገባበትን ዳቦ ሰጡኝ። በጣም ደስ ብሎኝ ብዙ በላሁኝ። በበዓሉም እለት ድካም አልተሰማኝም። ምን ዐይነት አስደናቂ ምሽት ነበር ያሳለፍ ነው። በዓሉ ሲያበቃ እርሾ ያለበትን ዳቦ አመጡልን። እርሾ የሌለበት ዳቦ እርሾ እንደሌለበት ዐይነት ጣፋጭ አይደለም ወገኖቼ

ምንም እርሾ ያልገባበት የእግዚአብሔር ቃል ግን ለእግዚአብሔር ልጅ ጥሩ ምግብ ነው። መንፈሳዊ ያልሆነ ተፈጥሮአዊ ሰው ግን እርሾ ያለበትን ነገር ይወዳል ሲሉ ተናገሩ። እውነታቸውን ነው ወገኖቼ። እኔም ይህን ቃል ብደግም ደስ ይለኛል። አዎ ምንም እርሾ ያልገባበት የእግዚአብሔር ቃል ግን ለእግዚአብሔር ልጅ ጥሩ ምግብ ሲሆን

መንፈሳዊ ያልሆነ ተፈጥሮአዊ ሰው ግን እርሾ ያለበትን ነገር ዘወትር አሳዶ ማግኘትን መብላትንና መጠጣትን ይወዳል። ቁጥር 22ና 23ን ጊዜ ሲኖራችሁ በኋላ ተመልከቱ። እስራኤላውያን ደሙን በቤቱ መቃኖች ላይ እንዴት እንደ ቀቡት አስተውላችሁ ተገርማችሁም ታውቃላችሁን? ሂሶፕ በዐለት ዙሪያ የሚያድግ ቀለል ያለና ትንሽ ተክል ነው።

እስራኤላውያን ደሙን በመቃኖቹ ላይ ለመርጨት የተጠቀሙት ይህንን ተክል ነበረ። እንደ እኔ አመለካከት ሂሶፕ እምነትን ያመለክታል። ልብ በሉ፣ እንደ እኔ አመለካከት ሂሶፕ እምነትን ያመለክታል። የክርስቶስ ኢየሱስ ደም በልብህና በሕይወትህ የሚዋሃደው በእምነት ነው። ወገኔ ሆይ ጌታ ኢየሱስ ክርስቶስ ለአንተ ሲል በመሞቱ ያደረገልህን በእምነት ትቀበላለን። አስረኛው መቅሰፍት የበኩር መሞት ነው።

ይህ መክሰፍት በግብፅ ምድር ላይ ሊያልፍ ያለው የመጨረሻው መክሰፍት ሲሆን ለግብፃውያንም የመጨረሻ ፍርድ ነው። አስቀድሞ እንደተመለከት ነው። ይህ መክሰፍት ከመምጣቱ በፊት እግዚአብሔር የራሱን ሕዝብ ሲያዘጋጅ ነበረ። እስራኤላውያን ይኖሩበት የነበረውን የጌሴም አገር የቀደሙት

መቅሰፍቶች እንዳልነኩት ተመልክተናል። አሁን ከሚመጣው መቅሰፍት የጌሴም ምድር ሆነ ሌላ ምድር ማምለጥ የሚችሉት በበሮቻቸው መቃን ላይ ደም ሲቀቡ ብቻ ነው። እስራኤላውያን ምሳሌ የተከተለ ግብፃዊ ቢኖርና በእግዚአብሔር ታምኖ ደምን በበሩ መቃኖች ላይ ቢቀባ በቤቱ ያለው በኩር ከሞት መልአክ ይድናል ብዬ አምናለሁ። ከዚህ ሐሳብ ተነስተን አንድ ነገር እንድናይ ይፈልጋለሁ። የየትኛውም ቤተ ክርስቲያን አባላት

መሆናችንን ጌታ ኢየሱስ ክርስቶስ የማይጠይቅበት ቀን ሲመጣ ሁላችንም እንገረም ይሆናል። ወገኖቼ ሆይ አንተ የሙሉ ወንጌል ቤተ ክርስቲያን አባል፣ አንቺ ደግሞ የመሠረተ ክርስቶስ ነ፣ አንተኛው ደግሞ የመካነ ኢየሱስ ወይም የመሳሰሉት መባባሉ ያን ጊዜ ፈጽሞ አይኖርም። ጌታ ኢየሱስ ክርስቶስን የግል አዳኝ አድርገህ ከተቀበልክ ወገኔ ሆይ የእግዚአብሔር መንፈስ በቅዱሳን ኅብረት ውስጥ ስለ ጨመረህ

አንተ የእውነተኛዋ ቤተ ክርስቲያን አባል ነ። ከቁጥር 29 እስከ 30 ያለውን ተመልከቱ። በዚህ ክፍል የምንመለከተው የመጨረሻው ፍርድ መክሰፍት ያነጣጠረው በእያንዳንዱ ግብፃዊ ቤት በኩር ላይ መሆኑን ነው። እስካሁን ድረስ ባሉት መክሰፍቶች የሰው ሕይወት በእንዲህ ዐይነት በሚያስደነግጥ ሁኔታ አላለፈም ነበረ። አሁን ግን እግዚአብሔር በኩርን ሁሉ በሞት ቀጣ። ነገር ግን እግዚአብሔር ነፍሰ ገዳይ ነው እንዳትል

በዚህች ምሽት ላስጠነቅቅ እፈልጋለሁ ወገኔ። ወይ እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። የእግዚአብሔር ስም የተባረከ ይሁን። ሕይወትን የፈጠረው እርሱ ሊወስዳትም ሥልጣን አለው። እግዚአብሔር የሚያደርገውን ሁሉ በዓላማውና በዕቅዱ መሠረት የሚያደርግ ጌታ ነው። የሚከለክል የሚያስፈራራውም አንዳች ምንም ነገር የለም።

እስራኤላውያን ከግብጽ ምድር ስለ መውጣታቸውን የሚያወሳውን ክፍል የምንመለከተው ደግሞ ቁጥር ሰላሳ አንድና ሰላሳ ሁለት ነው። ቁጥር ሰላሳ አንድና ሰላሳ ሁለት እስራኤላውያን ከግብጽ ምድር መውጣታቸውን ያወሳል። እስካሁን ድረስ ፈርዖን የሙሴን ጥያቄ ሰምቶ

እስራኤልን ለመልቀቅ ፈቃደኛ አልነበረም ነገር ግን ይህ መቅሰፍት ወደ ቤቱ ገብቶ የራሱን ልጅ ሲመታ ፈርዖን በመጨረሻ ተስፋ ቆረጠ እንደምናውቀው እግዚአብሔር ከፈርዖን ጋር ድርድር የጀመረው የግብፅን በኩር በመምታት ሳይሆን የአሮንን በትርባብ በማድረግ ነበረ ፈርዖን ልክ በመጀመሪያ የእግዚአብሔርን ኃይል ተገንዝቦ እስራኤልን ቢለቅ ኖሮ ይህ ሁሉ የመቅሰፍት ፍርድ ባልደረሰበትም ነበረ ስለዚህ ለደረሰበት ፍርድ ሁሉ ተጠያቂው ፈርዖን

እራሱ ነው። ቁጥር ሠላሳ ሦስትን እስቲ እናንብበው። ግብፃውያንም ፈጥነው ከምድሩ ይወጡ ዘንድ ሕዝቡን ያስቸክሏቸው ነበረ ሁላችን እንሞታለን ብለዋልና ይላል። ግብፃውያን በምድራቸው ላይ የወረደው የእግዚአብሔር ፍርድ ማብቂያው የት ላይ እንደሆነ አላወቁም። እግዚአብሔር በኩር የሆነውን ሁሉ ወስዶባቸዋልና የሚቀጥለው ምን ይሆን የሚል ጥያቄ ሳድርባቸው አልቀርም።

ምናልባት እግዚአብሔር በራሳቸው ሞት እንዳመጣባቸው ስለ ሕይወታቸው ስለ ፈሩ ፈርዖንና ሕዝቡ እስራኤል ምድሪቱን እንዲለቁ አስቸኰሏቸው። እስራኤልም ግብፅን ይለቁ ዘንድ የእግዚአብሔር ፈቃድ ሆነ። ቁጥር 34ና 35 ሕዝቡም ሊጡን ሳይቦካ ተሸከሙ

ዋቃውንም በልብሳቸው ጠቅልለው በትከሻቸው ተሸከሙት። የእስራኤልም ልጆች ሙሴ እንዳዘዛ አደረጉ። ከግብፃውያንም የብርንና የወርቅን ዕቃ ልብስንም ለመኑ ይላል። ከላይ ባነበብነው ክፍል ከግብፃውያን የብርንና የወርቅን ዕቃ ለመኑ የሚለው ቃል ጠየቁ

በሚለው ቃል ሊተካ ይችላል። እግዚአብሔር በግብፃውያን ፊት ሞገስን ስለ ሰጣቸው እስራኤላውያን የጠየቁትን ሁሉ ግብፃውያን ሰጧቸው። ባለፉት ዘመናት ሳይከፈላቸው የተወዘፈውን ውዝፍ ዕዳ እንዲሰበስቡ የረዳቸውና ይህንንም ያደረገው እግዚአብሔር ራሱ ነበረ። ወገኖቼ፣ በመጨረሻም እስራኤላውያን የግብፅን ሀብት ይዞ ምድሪቱን ለቀቁ። ዘጸአት ምዕራፍ 12 ቁጥር 37 ይህንን ሐሳብ እንዲህ ስል ይገልጸዋል

የእስራኤልም ልጆች ከራምሴ ተነስተው ወደ ሱኮት ሄዱ። ከሕፃናቱም ሌላ ስድስት መቶ ሺህ ሰው የሚያህል እግረኛ ነበረ ይላል። ቀጥል ሊያደርግና ከሕፃናትና ከሴቶች ሌላ ስድስት መቶ ሺህ እግረኛ ወንዶች ስለነበሩ ግብፅን የለቀቁ ሰዎች ቁጥር በአጠቃላይ ከአንድ ሚሊዮን በላይ ነው ማለት ይቻላል። እስኪ ደግሞ ሐሳባችንን ላንዳፍታ ወደ ልዩ ታሪክ እንመልስ። ቁጥር 38

ደግሞ ሌላ ብዙ ድብልቅ ሕዝብ መንጎችና ላሞችም እጅግ ብዙም ከብቶች ከእነርሱ ጋር ወጡ ይላል። ይህንን ቃል በደንብ እንድታጤኑ በደንብ እንድትመለከቱትም እፈልጋለሁ። ደግሞ ሌላ ብዙ ድብልቅ ሕዝብ አስተዋላችሁ? ድብልቅ ሕዝብ መንጎችና ላሞችም

እጅግ ብዙም ከብቶች ከእነርሱ ጋር ወጡ ይላል። የሚያስገርመው ነገር ወገኖቼ ቢኖር ከእስራኤላውያን ጋር ሆነው ብዙ አይነት ድብልቅ ሕዝብ ግብፅን ለቀዋል። በእርግጥ እስራኤላውያን በምድረ በዳ ሲጓዙ እነዚህ ሕዝቦች ብዙ ችግር እፈጥሮባቸዋል። ለእስራኤላውያን የእግዚአብሔርን ፈቃድ እንዳይፈጽሙ እንቅፋትም ሆኖባቸዋል። ለእኔና ለእናንተ አሁን በዚህች ምሽት ወገኖቼ ድብልቅ የሆነብን

የእግዚአብሔርን ሐሳብ እያሳተ ወደ ዓለምና ወደ ሥጋ የሚወስድብን ነገር ምንድን ነው? የእግዚአብሔርን ፈቃድ እንዳናገለግል፣ በፈቃዱ እንዳንወጣ፣ በፈቃዱ እንዳንገባ፣ ፈቃዱንም ደግሞ በቅንነትና በታማኝነት እንዳናገለግል ዛሬ እንግዳ የሆነብን ድብልቅ ሕዝብ ወይም ደግሞ ድብልቅ ነገር ምንድን ነው? እስቲ ጓዳችሁን ፈትሹ ወገኖቼ፣ መሥሪያ ቤታችሁን ፈትሹ። እግዚአብሔር

ከዚህ ሁሉ ዐይነት ድብልቅ ነገር ይጠብቀን። እነዚህ ድብልቅ ሕዝቦች ችግር ፈጣሪዎች ነበሩ። ልብ በሉና ተመልከቱ። እነዚህ ሰዎች ድብልቅ ሕዝቦች የተባሉበት ምክንያት ምናልባት በጋብቻ ብቻ ስለተሳሰሩ ማለትም ግብፃዊት ሆና የእስራኤልን ሰው ስላገባች ወይንም ደግሞ እስራኤላዊት ሆና ግብፃዊውን ስላገባች ልጆችንም ስለወለዱ ይሆናል።

እነዚህ ሕዝቦች ከእስራኤላውያን ጋር ግብፅን ለቀው ለመውጣት ወይም በግብፅ ለመቅረት መወሰን የነበረባቸው። ብዙዎቹ ከእስራኤላውያን ጋር ግብፅን እንደለቀቁና ብዙዎቹን በግብፅ እንደቀሩ እንገምታለን። እነዚህ ሰዎች ስህተትን ለመፈጸም ሆነ ችግርና መከራ በገጠማቸው ጊዜ ለማጉረምረም የመጀመሪያ ሰዎች ናቸው። ማ እነዚህ ድብልቅ ሰዎች፣ በትክክለኛ አባባል እነዚህ እውነተኛ እስራኤላውያን አይደሉም።

ስለ እነዚህ ድብልቅ ሕዝብ በዘልቁ መጽሐፍ በዝርዝር ወደ ፊት እንመለከታለን። ዛሬ በቤተ ክርስቲያን ውስጥ ችግር የሚፈጥሩ ሰዎች ወደ ቤተ ክርስቲያን የሚመጡ ነገር ግን ያልተለወጡ ከዓለምም

ከቤተ ክርስቲያንም የሆኑ ድብልቅ ሕዝቦች ናቸው። ለብዙ ዓመታት በቤተ ክርስቲያን ውስጥ ወገኖቼ ኖር ያለው አገልግያለሁም። በእነዚህ ዓመታት ሁሉ እውነተኛ የእግዚአብሔር ልጆች የሆኑት ችግር ሲፈጥሩ በፍጹምን ያበባል አየውም። እስራኤላውያን ግብፅን የለቀቁበት ታሪክ እንዲህ ሲል ይቀጥላል። ከቁጥር 39 እስከ አርባ ሁለት ያለውን ተመልከቱ። ከግብፅም ከእነርሱ ጋር እየወጡትን ሊጥጋገሩ አልቦካም ነበርና

ቂጣንጎቻ አደረጉት። ግብፃውያን በመውጣት ስላስቸኮሏቸው ይቆዩ ዘንድ አልተቻላቸውም፣ ስንቅም አላሰናዱም ነበረ። የእስራኤልም ልጆች በግብፅ ምድር የተቀመጡት ዘመን አራት መቶ ሰላሳ ዓመት ነው። እንዲህም ሆነ አራት መቶ ሰላሳ ዓመት ከተፈጸመ በኋላ በዚያን ቀን የእግዚአብሔር ሠራዊት ሁሉ ከግብፅ ምድር ወጣ። ይቺ ሌሊት ከግብፅ ምድር ስላወጣቸው ለእግዚአብሔር የተጠበቀች ናት። ይቺ ሌሊት

በእስራኤል ልጆች ሁሉ ዘንድ እስከ ልጅ ልጃቸው ድረስ ለእግዚአብሔር የተጠበቀች ናት ይላል። በእስራኤላውያን ዘንድ የሚከበረው ታላቁ የፋሲካ በዓል የእስራኤል ልጆች ከግብፅ ምድር ከባርነት ነፃ የወጡበትን ጊዜ ያሳስባል። ይህንን እግዚአብሔር አምላክ ያደረገላቸውን ድንቅ ሥራ እስከ ዘመን ፍጻሜ ድረስ ፈጽሞ ሊረሱት አይችሉም። ቁጥር 47፣ 48ን እናንብብ የእስራኤልም ጉባኤ ሁሉ ያድርጉት

እንግዳ ሰውን በመካከላችሁ ቢቀመጥ ለእግዚአብሔርም ፋሲካን ሊያደርግ ቢወድ አስቀድሞ ወንዱ ሁሉ ይገረዝ፣ ከዚያም ወዲያ ይቅረብ ያድርግም፣ እንደ አገር ልጅም ይሆናል። ያልተገረዘ ሁሉ ግን ከእርሱ አይብላ ይላል። ከእግዚአብሔር ሕዝብ ጋር ራሳቸውን በእምነት ያዋሃዱ ሰዎች ብቻ የዚህ በዓል ተካፋዮች ይሆናሉ። አሕዛብ የሆነ ሰው በእምነት የእስራኤል ማኅበር አባል ባለመሆንና ፋሲካን ማድረግ ቢፈልግ ተቀባይነት አለው።

ከቁጥር 49 እስከ 50 እንዲ ያለውን ተመልክተን የዛሬውን ትምህርታችንን እንደመድማለን። ለአገር ልጅ በእናንተ መካከልም ለሚቀመጡ እንግዶች አንድ ሥርዓት ይሆናል። የእስራኤልም ልጆች ሁሉ እንዲሁ አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። በዚያም ቀን እግዚአብሔር የእስራኤልን ልጆች ከሠራዊታቸው ጋር ከግብፅ ምድር አወጣ ይላል። ከግብፅ ምድር የወጡትን እስራኤላውያን የቀይ ባሕርና የምድረ በዳ ልምምዳቸውን ስናጤን

ወገኖቼ ዛሬ ከክርስቲያን መንፈሳዊ ሕይወት ጋር የሚመሳሰሉትን ብዙ ትምህርቶች ማግኘት እንችላለን። እግዚአብሔርን እናገለግለው ዘንድ እነሆ ከባዕድ ምድር እንድንወጣ ከዚህችም ዓለም ጋር እንዳንመሳሰል በልጁ በጌታ በኢየሱስ ክርስቶስ አንድ ጊዜ ከጠራንና ካዳነን፣ አዎ እርሱን መስለን መኖር፣ እርሱን መስለን መመላለስ

ፈቃዱንም ማገልገል መቻል አለብን። እርሱን እንድናገለግለው እግዚአብሔር ይርዳን። ደህና ደሩ። Hey!

Yeah. Hey, hey.